ሁሉ ጌታ እናመሰግናለን። አድማጮች ቀደም ብለን እንዳስታወቅ ነው የምሽቱ ዝግጅታችን በአብላጫው ከዘንድሮ የኖቤል የሰላም ሽልማት እና ከጠቅላይ ሚኒስትር አብይ ተሸላሚ መሆን ጋር ተያይዘው የተጠናቀሩ ዝግጅቶች ናቸው። ወደ ባህር ዳር ነው ታዲያ የምንሻገረው። አስቴር ምስጋናው ተከታዩን አሰናድታለች። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የኖቤል የሰላም ተሸላሚ መሆናቸው የጀመሩትን መልካም ስራዎች አጠናክረው እንዲቀጥሉ ይረዳቸዋል ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች አስተያየታቸውን ሰጥተዋል። አቶ ድልነሳ አጋሼ ሽልማቱ ለጠቅላይ ሚኒስትሩ ይገባቸዋል ሲሉ ተናግረዋል። በመጀመሪያ የሰራቸው ስራ በጣም አሪፍ ነው። እጅግ ነው መሸለም ይገባዋል። የመጀመሪያ ስራው አሁን ያለው ሁኔታ ላይ በዚህ በአማራ ክልል ላይ ያለን ሂደት ለማስተካከል ከክልሉ መንግስት ጋር ሆኖ ያለን ምን አሸባሪ የዞሩ አማራ ክልል ለማጥፋት የተነሱት እነሱን ማስተካከል አለበት ብዬ ነው እንትን ብለው ከመጀመሪያ ህዝብ ሲመርጠው እንደ ተጨበጨበለት ጥሩ ስራውን ውጤታማ አድርጎ መዝለቅ ነው ያለበት ብዬ ነው የምገምተው። ስሜ ፀሐይነሽ ብርሃኑ እባላለሁ። የምኖረው ባህር ዳር ከተማ የኖቤል ሽልማቱ በመጀመሪያ ያው የዚህ ሽልማት ባለቤት በመሆናቸው በጣም ደስተኛ ነኝ መለው የኢትዮጵያ ሕዝብም በዚህ አጋጣሚ እንኳን ደስ አላችሁ ማለት ፈልጋለሁ በግሌ። ምክንያቱም ጠቅላይ ሚኒስትር ዶክተር አብይ በተጀመረው የለውጥ ሂደት ውስጥ በተለይ በዋነኛነት የኢትዮ ኤርትራን የሰላም ለረዥም ዓመት ከሀያ ዓመት በላይ ተቆራርጦ የኖረውን ሕዝብ በማገናኘት እንደገናም በአንድ ቀን ውስጥ ደግሞ ብዙ ችግኞች ከሁለት መቶ ሚሊየን በላይ ችግኞች በአንድ ቀን ውስጥ እንዲገኝ እንዲተከል በማድረግ እንዲሁም ሌሎችን በጎ የሚባሉ ተግባሮችን በአንድ አመት ውስጥ በማከናወናቸው በግሌ የኖቤል ሽልማቱ በጣም ይገባቸዋል ላሉ አንዳንድ አስተያየት ሰጪዎች እንግዲህ በአንድ አመት ውስጥ ጥሩ ጅማሮች ቢኖሩ ግን ብዙ ጉድለቶች አሉና ሽልማቱ አይገባቸውም የሚሉ ሰዎች አሉ። መቸም ሽልማቱን የሚሰጠው ድርጅት ወይም ይሄንን ያዘጋጀው አካል የራሱ የሆነ መስፈርት አለው ሲገመግም። ስለዚህ በአንድ ሀገር ውስጥ ትልልቅ ስራዎች ሲሰሩ የተወሰነ ጉድለቶች ደግሞ ሊኖሩ ይችላሉ። ስለዚህ ዋናው በዋናነት ለሽልማት ያበቃው ብዬ የማምነው የሰራው በጎ ስራ በጣም ሰፊና ተጨባጭ ስለሆነ ነው። በአንድ አመት ውስጥ አንድን ሀገር ወደ ለውጥ ለመውሰድ በሚደረግ ጉዞ ውስጥ የተለያዩ ነገሮች ሊፈጠሩ ይችላሉ በአመራርም ጉዳይ ይሁን በከታች ባለው የአመራር ሰጪ አካላትም በህዝቡ መካከል የተለያዩ ልዩነቶች ሊፈጠሩ ይችላሉ ያ ማለት ግን በተጨባጭ የተሰሩ ስራዎች የሉም ማለት አይደለም በግሌ ስለዚህ ከተሰራው ስራ አንጻር ያ በሂደት የሚስተካከል ሊሆን ይችላል ጉድለቱ ሽልማቱን ግን ማግኘት የሚያስችለውን ያክል ሰርቷል፣ ብዬ ነው የማምን ዶክተር አብይ። ሌላው የባህር ዳር ከተማ አስተያየት ሰጪ አቶ ካሳሁን ታከለ ከለውጡ በኋላ መልካም የሆኑ ጅማሮች እንዳሉ አምነው በጠቅላይ ሚኒስትሩ ላይ የሚታዩ ክፍተቶችም እንዳሉ ይናገራሉ። ብዙ የሆነ ለጠቃሚ ነገሮች ሰርቷል። በአንድ በኩል ይገባል። በሌላ በኩል ደግሞ ግን ብዙ ችግሮች በአገር ውስጥ ችግር እየተፈጠረ እነዚያን መፍትሄ መውሰዱ በኩል ትንሽ ዝግመት አለና በዛ በኩል ጥረት አለ በኩል ይገባዋል መገበ ይገባዋል። እንግዲህ ግን ያን የተረጋውን የህዝቡን አደራ ተቀብሎ ግን ተሰለመበትን እንዴት አድርጌ ደግሞ ላጠናክረው ብሎ የበለጠ የኢትዮጵያን ችግር መፍትሄ መስጠት ከእሱ በበለጠ ጥረት ያስፈልገዋል። አመሰግናለሁ።